Voice of America. አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አንድ መቶ ሦስት የሚሆኑ ሰዎች በኢትዮጵያ ምስራቃዊ ክፍል ከተከሰተው ክልላዊ ግጭት ጋር በተያያዘ እንደታሰሩ መንግስት አስታወቀ። አንድ ሺ ሦስት መቶ ኢትዮጵያውያን ከሳኡዲ አረቢያ መባረራቸውን ኢትዮጵያ ገለጸች። ግብፅ የኢትዮጵያ ሕዳሴ ግድብ ላይ ዘመቻ የሚያካሄድ አፍሪካዊ ቡድን እያደራጀች መሆኗ ተዘገበ። የአረብ ሊግ የሕዳሴ ግድብ ግንባታ እጅግ ያሳስበኛል ማለቱ ታወቀ። የሚሉ ርዕሶች ነው በዛሬው አፍሪካ በጋዜጦች ፕሮግራማችን የምንመለከተው። አፍሪካንስ ድረገጽ በኦሮሚያ እና በሶማሌ ክልሎች ድንበር መካከል በተነሳው የብዙ ሰዎች ሕይወት ካጠፋውና ካፈናቀለው ግጭት ጋር በተያያዘ እስካሁን ባለው ጊዜ አንድ መቶ ሶስት ሰዎች መታሰራቸውን የኢትዮጵያ መንግስት ማስታወቁን ጠቅሷል። ከታሰሩት መካከል ዘጠና ስምንት ከኦሮሚያ ክልል አምስት ደግሞ ከኢትዮጵያ ሶማሌ ክልል መሆናቸውን የማስታወቂያ ሚኒስትር ነገሪ ለንጮ ማረጋገጣቸውን የፋና ብሮድካስቲንግ ኮርፖሬሽን መዘገቡን አፍሪካን ኒውስ ድረገጽ ጠቅሷል። ሌሎች በሶማሌ ክልል በኩል በግጭቱ በመሳተፍ የተጠረጠሩ 24 ሰዎች እየተፈለጉ ናቸው ሲሉ ሚኒስትሩ እንደተናገሩ፣ የሶማሌ ክልል አስተዳደር ተጠርጣሪዎችን መያዝ ላይ እያመነታ ነው የሚሉ ወሬዎች ተናፍሰው እንደነበር ድረገጹ አክሏል። በሁለቱ ማህበረሰቦች መካከል በተካሄደው ግጭት ምክንያት የተፈናቀሉትን በብዙ ሺዎች የሚቆጠሩ ሰዎች መልሶ ለማቋቋም መንግስት እየሰራ ነው ሲሉ ሚኒስትሩ መናገራቸውን አፍሪካን ውስጥ ድረገጽ ጠቅሶ ለችግሩ ዘላቂ መፍትሄ ለማግኘት መንግስት እየጣረ መሆኑን ጨምሮ ገልጿል። ዋሽንግተን ፖስት ጋዜጣ ድረገጽ በዘገበው መሰረት ከ1300 በላይ የሚሆኑ ዜጎቿ ከቅርብ ጊዜያት ወዲህ ከሳውዲ አረቢያ እንደተባረሩ ኢትዮጵያ ገልጻለች። ሕጋዊ ፈቃድ የሌላቸው የውጭ ሀገር ተወላጆች በፈቃዳቸው እንዲወጡ ሳውዲ አረቢያ ማስጠንቀቂያ ሰጥታ እንደነበር ድረገጹ አክሏል። የኢትዮጵያ መንግስት ዜጎቻችን በሰላም ወደ ሀገራቸው እንዲመለሱ ከሳውዲ አረቢያ ጋር እየሰራ ነው ሲሉ በውጭ ጉዳይ ሚኒስቴር የዲያስፖራ ጉዳይ ዋና ስራ አስኪያጅ አቶ ደመቀ አጥናፉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ሳውዲ አረቢያ ባለፈው መጋቢት ወር ህጋዊ ፈቃድ የሌላቸው መጤዎች ሁሉ ከሀገሪቱ እንዲወጡ ካስታወቀችበት ጊዜ አንስቶ ከሰባ ሺህ በላይ የሚሆኑ ሰዎች ወደ ሀገራቸው እንደተመለሱ የኢትዮጵያ ባለስልጣኖች ጠቁመዋል። የጊዜው ገደብ ወደ ሰኔ ወር የተራዘመ ቢሆንም አብዛኞቹ ፍልሰተኞች ከሀገሪቱ አልወጡም ይላል የዋሽንግተን ፖስት ጋዜጣ ድረገጽ። ከአራት መቶ ሺህ በላይ የሚሆኑ አብዛኞቹ በቤት ሰራተኛነትና በእርሻ ስራ የተሰማሩ ኢትዮጵያውያን በሳዑዲ አረቢያ እንደሚኖሩ ይገመታል። አብዛኞቹ ኢትዮጵያውያን ህገወጥ በሆነ መንገድ ሳዑዲ አረቢያ የሚገቡት በየመን በኩል ሲሆን ቤተሰቦቻቸው የሚተዳደሩት እነሱ በሚልኩት ገንዘብ ነው። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት እንደሚለው በዓለም ዙሪያ ያሉት ኢትዮጵያውያን እንደ አውሮፓ አቆጣጠር በ2015 ዓ ም አቻምና ማለት ነው ወደ ሀገራቸው ኢትዮጵያ የላኩት ገንዘብ መጠን አራት ቢሊዮን ዶላር መድረሱን ገልጿል ይላል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ። ሚድልስት ሞኒተር ድረገጽ ደግሞ ግብጽ በኢትዮጵያው ታላቁ የህዳሴ ግድብ ግንባታ ላይ የተቃውሞ ዘመቻ የሚያካሄድ አፍሪካዊ ቡድን እያቋቋመች ነው ይላል። ቡድኑ ከአፍሪካ ሀገሮች ውህደት ጋር እንደሚሰራና የኢትዮጵያ ውሃ ውጥን የሚያደርሰውን ቀውስ እንደሚከታተል አልሾሩክ የተባለ የግብጽ ጋዜጣ መግለጹን ሚድልስት ሞኒተር ድረገጽ ጠቅሷል። ድረገጹ አያይዞም የኢትዮጵያ ውሃና የመስኖ ሚኒስትር ያሉትን ጠቅሷል። የህዳሴ ግድብ ግንባታ ስራ ለአንድ ደቂቃ እንኳን አያቆምም። ይህም የሀገራችን ጽኑ አቋም ነው። ኢትዮጵያ የውሃ ሀብቷን ኤነርጂ ለማምረት ለልማትና ድህነትን ለማጥፋት የመጠቀም መሰረታዊ የሆነ መብቷ ነው ሲሉ ባለሥልጣኑ መናገራቸውን ዘግቧል። የግብጽ የውሃ ጉዳይ ጠበብት ግድቡ ግብጽ በአመት 55.5 ቢሊዮን ኪዩቢክ ሜትር ውሃ የማግኘት እድሏን ይጎዳል ይላሉ። ኢትዮጵያ በበኩሏ የግድቡ መገንባት ሱዳንና ግብጽን ለመሳሰሉት ሀገሮች የኤሌክትሪክ መብራት በማቅረብ ይረዳል እንጂ አይጎዳቸውም እንደምትል ሚድል ኢስት ሞኒተር ድረገጽ አስገንዝቧል። ኢጂፕት ኢንዲፐንደንት የተባለው ድረገጽ በበኩሉ የታላቁ የህዳሴ ግድብ ግንባታን በሚመለከት ኢትዮጵያ፣ ግብጽና ሱዳን በቅርቡ በተገናኙበት ወቅት ልዩነት መፈጠሩን ምክንያት በማድረግ የአረብ ሊግ ጉዳዩ እንዳሳሰበው ባለፈው ቅዳሜ አስታውቋል ይላል። የአረብ ሊግን ያሳሰበው በናይል ወይም በአባይ ወንዝ ዙሪያ የሚኖሩት በሚሊዮኖች የሚቆጠሩ ሰዎች ለውሃ ባላቸው ተደራሽነት ሊገጥማቸው የሚችለውን ችግር በማጤን ሲል ድረገጹ ጠቅሷል። ኢትዮጵያ በቂ ትብብርና የማስተባበር ስራ እያሳየች መስሎ አይሰማንም። ኢትዮጵያ የግድቡን ስራ ለማካሄድና ለመስኖ ለመጠቀም ያላት እቅድ ግልጽ ስላልሆነ ያሳስበናል ሲሉ የአረብ ሊግ ዋና ጸሐፊ አሕመድ አቡልጋይት መናገራቸውን ድረገጹ ጠቁሟል። ዋናው ጸሐፊ ይህን ያሉት ግድቡ በአባይ ግርጌ የተፋሰስ ሀገሮች ላይ ከውሃ ተደራሽነት አንጻር ሊኖሩ የሚችለው አንደምታን በሚመለከት በያዝነው ወር ሶስቱ ሀገሮች የሚያካሂዱት ድርድር በመቋረጥ ነው ይላል ድረገጹ ላይ የወጣው ዘገባ። አቡል ጋይት ካይሮ በተደረገው አራተኛው የአረብ የውሃ መድረክ ላይ ባደረጉት ንግግር ከአረብ ሀገሮች የበዛ ህዝብ ያላት ግብጽ የውሃ ጸጥታ ጉዳይ የአረብ ሀገሮች ብሔራዊ ጸጥታ ነው ማለታቸውን ኢጂፕት ኢንዲፐንደንት ድረገጽ ገልጿል። በአሁኑ ወቅት አራት መቶ ሚሊዮን የሚሆኑ በናይል ወንዝ ዳርቻ የሚኖሩት ሰዎች እንደ አውሮፓ አቆጣጠር በሁለት ሺ አምሳ ዓመተ ምህረት በሰላሳ ሶስት ዓመታት ውስጥ ማለት ነው አንድ ቢሊዮን የሚደርሱ በመሆናቸው ግብፅ በናይል ወንዝ በኩል ከኢትዮጵያ ደጋማ ቦታዎች የምታገኘው የውሃ ድርሻ ሰማኒያ አምስት ከመቶ በመሆኑ ኢትዮጵያ የተሻለ ግልጽነትና ትብብር እንድታሳይ ጥሪ አድርገዋል። ይላል ድረገጹ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ና የግብፁ ፕሬዚደንት አብደልፋታህ አልሲሲ ስለ ድርድሩ አጣብቅኝ ውስጥ መግባት ጉዳይ ለመነጋገር በመጭወር ካይሮ እንዲሰበሰቡ ቀጠሮ መያዙን ኢጅፕት ኢንዲፐንደንት ድረገጽ ጠቁመዋል።